ባለፈው ሳምንት በአማራ ክልል በተለያዩ ቦታዎች ተቃውሞ ተካሂደዋል። ተቃውሞው መንገድ ላይ ሰላማዊ ሰልፍ መውጣትን ጨምሮ የስራና የትራንስፖርት አድማ አካቶ እንደነበር ዘገባዎች ያመለክታሉ። ባሳለፍናቸው ቀናትም በባህር ዳር፣ በፍኖተ ሰላም፣ በደብረ ማርቆስና በተለያዩ ቦታዎች የስራና የትራንስፖርት አድማ መደረጉ ተሰምቶ ነበር። በአካባቢው የሚኖሩ ነዋሪዎች ያዩትንና የታዘቡትን እንዲያጋሩን ጠይቀን ነበር። የአማራ ክልል ርዕሰ መዲና የሆነችው ነዋሪ የሆኑት ግን ስማቸው እንዳይጠቀስ የፈለጉ በመዲናዋ የስራና የትራንስፖርት አድማ በዋናነት ይሁድ የተጀመረው ትላንት መጠናቀቁን ይናገራሉ። ዛሬ ከተማዋ ሙሉ በሙሉ ወደ ስራ ተመልሳለች ካሉ በኋላ ለአድማው መነሻ የሆነውን እንዲህ ያብራራሉ። እዚህ የሞቱ ወንድሞቻችንና እህቶቻችን ለማሰብ እና ከዛ በተጨማሪ ደግሞ እዚህ ከወልቃይት ጋር የተያዘ ልክ ጎንደሬዎችም እኛም አለንላችሁ የሚል መልእክት ነው እና ሁሉም ነገር ትራንስፖርትም፣ ሱቅም ምንም ብን በቃ ምንም ነገር የለም ዝግ ነው የነበረው። በዚህ ጉዳይ ላይ መንግስት ዝምታ መምረጡንና ከማህበረሰቡ አንዳንድ ሰዎች ትራንስፖርት መቋረጡ መጀመሪያ ላይ አስቆጥጧቸው እንደነበር እኚህ የባህር ዳር ነዋሪ ይናገራሉ። የከተማዋ ደህንነት በተመለከተ እንዲህ ይላሉ። አሁን እዚህ ላይ በአብዛኛው ሚሊታሪ ምናምን የሚታየለ ያሉትን ፖሊሶች፣ ህዝባዊ ፖሊሶች ናቸው በአብዛኛው ያሉት። ይሄ በአድሞ ጊዜ ነበሩ አልፎ አልፎ ያው ምድብ ይዘው ተቀምጠው ነበረ። አሁን ግን ሰላም ነው፣ ዛሬ ደህና ነው። በምዕራብ ጎጀም ዞን የምትገኘው የፍኖተ ሰላም ከተማ ነዋሪ የሆኑት ስማቸው እንዳይጠቀስ የጠየቁት የአድማ መምታት ቅስቀሳው ከትናንት በስቲያ በወረቀት ተበትኖ እንደነበር ይናገራሉ። የቅስቀሳው ወረቀት ይዘትና ተቃውሞ በተመለከተ ሲያብራሩ ሶስት ቀን የስራ ማቆም አድማ ነው ተብሎ የነበረ ግን ውስጥ ያሉ አስተባባሪዎች ትናንትና ሰልፍ እንዲደረግ አድርገው ነበር። ሰልፉም ትናንት በጣም በጣም ብዙ በጣም ብዙ ሺ የሚባል ህዝብ ወጥቶ ነበረ ኮከብ ያለበት ባንዲራ ከያለበት ከቴሌ፣ ከከተማ አስተዳደር፣ ከቀበሌ፣ ከንግድ ባንክ፣ ከባህሪን ጽሕፈት ቤት ሁሉ ባንዲራ ተቀይሯል። ወዴት ነው የሚቀየረው? ወደ ኮከብ የሌለው አረንጓዴ ቢጫ ቀይ የሚቀይረው ማን ነው ህዝብ ነው ሙሉ ህዝቡ ወጣቱም ጨምሮ አዛውንቱም የመንግስት ሰራተኛው ስቲል እንኳን ሳይቀር ወጥተው ነበረ በጣም ብዙ ሺ ህዝብ ነበር የነበረው ትናንትና አምስት ሰዓት አካባቢ ነበረ የተጀመረው እስከ ምሽት አስራ ሁለት ሰዓት ድረስ ነበረ ብዙ ተኩስ ነበረ እስከዛ ድረስ ያለው ተጎዳም የሞተም ሰው አልነበረብንም መንገዶች ተዘግተዋል በዚህ በስተ ምስራቅም በስተ ደቡብ ተዘግተዋል በሁለቱ አቅጣጫ አስራ ሁለት ሰዓት አካባቢ የመከላከያ ሰራዊት የዘጋነውን መስመር በዚህ በሸለቆ በኩል ከፍቶ ገብቷል ከዛ ድብደባ ተደርገዋል። ብዙ ሰዎችም ታስረዋል። በጥይትም እግራቸውን፣ ትከሻቸውን የተመቱ ነበሩ። ሆስፒታል የገቡ ሰዎች ነበሩ። ያው የሞተ እስካሁን የለም። በዛሬው እለት ተቃውሞ መቀጠሉን ተናግሮ በከተማዋ ትራንስፖርት እንደሌለ ሱቆችና ሆቴሎች ዝግ መሆናቸውን ይናገራሉ። የተቃውሞ መነሻም ሲያብራሩ የታሰሩ ወንድሞቻችን ይፈቱ፣ የአማራና የኦሮሞ ደም የኛ ደም ነው እና አማራና ኦሮሞ አንድ ነው፣ ፖሊስ የህዝብ ነው፣ ኢህአዴግ ሌባ ነው፣ በህወሓት መንግስት አንገዛም ብዙ መፈክሮች ነበሩ። ሌላ ነዋሪነታቸውን በአዲስ አበባ ያደረጉት የፊኖ ሰላም ተሰላም ተወላጅ የሆኑት ያለውን ሁኔታ ቤተሰቦቼ ጋር በስልክ ደዋዊ ያለው ይላሉ ከቤተሰባቸው የሰሙትን እንዲህ ሲሉ አጋርቶናል። አካባቢ ያው ትልቅ እንትን ረብሻ እንደተፈጠረና የተጎዱ ሰዎች ምናምን እንዳሉ ነግረውናል። ቤተሰቦች ዛሬ ደግሞ ይዘው በአቅራቢያ ጅጋ ምናምን አካባቢ እዛው አካባቢ ያሉ ከተሞች ያው መንገድ ምናምን እንደተዘጋጋና ወጣቶች ምናምን ጎማ ምናምን እያቃጠሉ እንትን የመንግስት እንትኖችን እያቃጠሉ እንደሆነ ምናምን ነግረውናል። የመንግስት ምን የመንግስት እነዚህ ቀበሌ ምናምን የመንግስት መስሪያ ቤቶች በክልሉ እየተደረገ ያለው ተቃውሞ በተመለከተ አቶ ገዱ አንዳርጋቸው ዛሬ በሰጡት ጋዜጣዊ መግለጫ በክልላቸው እየተደረገ ያለው ሁከትና ግጭት ከዚህ በላይ እንዲቀጥል መንግስት እንደማ ፈቅድ መሆኑን የአገር ውስጥ መገናኛ ብዙሃን እሳቸውን ጠቅሶ ዘግቧል። ፕሬዚዳንቱ እንደ ምክንያትነት ሲጠቅሱ ተቃውሞው መላው ህብረተሰብ ጭንቀትና ፍርሃት ያሳደረባቸው መሆኑንና ችግሩ ባለባቸው አካባቢዎች በማህበራዊና ኢኮኖሚያዊ እንቅስቃሴዎች ላይ ችግር እየተከሰተ መሆኑን ገልጠዋል።